ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዚያ 25 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ የዚህ ምሽት አስተናጋጆቻችሁ እኔ አዳነች ፍስሀዬና እኔም ሶሎሞን አባተነን ዛሬ የዓለም የመገናኛ ብዙሀን ነጻነት ቀን ነው የኢትዮጵያ መንግስት የብዙሃን መገናኛ እና ሲቪል ማህበራቱን ለማፈን ከፍተኛ ወጪ አውጥቶ የተለያዩ ስልቶችን ይጠቀማል። በተደራጀ መልኩ ፕሬሱን እንቅስቃሴ በተለይ ደግሞ ከመንግስት ባለቤትነት ውጭ ያሉ ሚዲያ ተቋማችን ስናይ በጣም የተዳከሙበት ጊዜ ነው የምናየው። የሰብአዊ መብቶች ተሟጋቹ የሂውማን ራይትስ ዋች የጥናት ባለሙያ ፌሊክስ ሆርን እና የደህንነት የጥናት ተቋም የጥናትና ምርምር ባለሙያው ሀሌሉ ያሉ ሌናቸው። የሰማችኋቸው በአብይ ርዕስ ዘገባ አለን። አራት የኦሮሞ የፖለቲካ ድርጅቶች በጋራ ለመታገል ስምምነት ላይ መድረሳቸውን አሳውቀዋል። በስምምነታችን ውስጥ በሁሉም ሀይሎች ሰብአዊ መብትና ዲሞክራሲን ለማስገኘት ከሚታገሉ ሀይሎች ጋር ሁሉ ተባብረን ትግሉን ወደፊት ለመግፋት ጸረ ወያኔ ትግሉን ለማጠናከር ተስማምተናል። በደረ ወያኔም የሽግግር ሁኔታዎች ሁሉ የአገሪቱ ጉዳይ ከሚያገባቸው ሀይሎች ሁሉ ለመነጋገር እና በጋራ ለመስራትም ስምምነታችን ያሳያል። ዶክተር በያን አሶባ ናቸው። በመጽሔት ይመለሳሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የናይጄሪያ ምክትል ፕሬዝዳንት የቀድሞ የሀገሪቱ መንግስት የቀድሞ የሀገሪቱ መንግስት በተጭበረበረ የመሳሪያ ግዢ በኩል 15 ቢሊዮን ዶላር የሚሆነውን የህዝብ ገንዘብ ዘርፏል፣ ይላሉ ምክትል ፕሬዚደንት የሚ ኦቢ ሳንጆ። ገንዘቡ በቀድሞው የፕሬዚደንት ጉድላክ ጆናታን አስተዳደር ወቅት የተሰረቀው ከጸጥታ ጥበቃ መሳሪያ ወጪ ጋር በተያያዘ የሙስና ተግባር ምክንያት ነው ሲሉ ዛሬ ተናግረዋል። የወቅቱ ፕሬዚደንት መሐመዱ ቡሃሪ ባለፈው ዓመት በተካሄደው ምርጫ ያሸነፉት በቋሚነት የዘለቀውን የሙስና ችግር እታገላለሁ የሚል ቃል በመግባታቸው ነው። ቡሃሪ አያይዘውም በጆናታን አስተዳደር ወቅት የተፈጸመው ዝርፊያ የመንግስት ካዝናን ባዶ አስቀርቷል ብለዋል። ቡሃሪ ባለፈው ግንቦት ወር ስልጣን ላይ ከወጡበት ጊዜ አንስቶ አንዳንድ የቀድሞ ባለሥልጣኖች በሙስና ክስ ታስረዋል። የቀድሞው የብሔራዊ ጸጥታ አማካሪ ሳምቦ ዱሱኪ ይገኙባቸዋል። 55 የመንግስት ባለሥልጣኖችና ነጋዴዎች እንደ አውሮፓ አቆጣጠር ከ2006 እስከ 2013 ዓ ም በነበረው ጊዜ ውስጥ 67 ቢሊዮን ዶላር የህዝብ ገንዘብ በመዝረፍ ረገድ ተጠያቂ ናቸው ሲሉ የናይጄሪያ ማስታወቂያ ሚኒስትር ባለፈው ጥር ወር ተናግረው ነበር። ምክትል ፕሬዚደንት የሚ ኦሲን ባጆ ማንም የሀገሩን ሀብት የዘረፈ ባለሥልጣን አመልጣለሁ ብሎ መጠበቅ የለበትም ብለዋል። የኬንያ ቀይ መስቀል ማኅበር ቅዳሜ ዕለት በተደረመሰው ሕንፃ ፍርስራሽ ስር በሕይወት የተገኘችውን ሕፃን አባትም እንዳገኘ አስታወቀ። ሕንፃው ከተደረመሰ ከሦስት ቀን በኋላ መሆኑ ነው የተገኙት። ልጃቸው ከተወለደች ገና ስድስት ወር መሆኑን አባትየው ተናግሯል። ሕፃኗ ወደ ናይሮቢ ሆስፒታል እንደተወሰደች ከሰውነቷ የፈሳሽ እጥረት በስተቀር ጉዳት እንዳልደረሰባት ቀይ መስቀል ማኅበር ገልጿል። ሁሩማ በሚባለው የናይሮቢ ሰፈር በተደረመሰው ሕንፃ ውስጥ ከእንግዲህ በሕይወት ሰው እናገኛለን የሚል ተስፋ እንደሌላቸው የመድህን ሠራተኞቹ ገልጸዋል። 135 የሚሆኑ ሰዎች ከተደረመሰው አፓርትመንት ሕንፃ በሕይወት ተገኝተዋል። የት እንደደረሱ ያልታወቁም አሉ። ስድስት ፎቅ ያለው ሕንፃ ባለቤት ሳሙኤል ካማው ትናንት ታስረዋል። በያዝነው ሳምንት ፍርድ ቤት ይቀርባሉ ተብሎ ይጠበቃል። የምዕራብ አፍሪቃ የባህር ላይ ወንበዴዎች የክልላዊ የባህር ኃይሎች ወንጀላቸውን በመከላከል ተግባር ስኬታማ በመሆናቸው ወደ ጠለፋ ወንጀል እንደተሸጋገሩ ጸረ የባህር ኃይል ውንብድና የሆነው ቡድን ያወጣው ዘገባ ዛሬ ገልጿል። የጊኒ ባህር ሰላጤ ከዓለም እጅግ አደገኛ የባህር ክፍል ሆኗል። የባህር ላይ ወንበዴዎች ባለፈው ዓመት 54 ጥቃቶች በማካሄድ ከ700 ሚሊዮን ዶላር በላይ የሚሆን የኢኮኖሚ ጉዳት አድርሰዋል። ይህን ዘገባ ያወጣው ዋናው መሰረቱ ዩናይትድ ስቴትስ የሆነው ኦሽንስ ቢዮንድ ፓይረሲ ማለት ከውንብድና የጠሩ ውቅያኖሶች የተባለ ቡድን ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሌፖ ሶሪያ በመንግሥት ኃይሎችና በአማጽያን መካከል ያገረሸውን ውጊያ ለማስቆም በሰዓታት ጊዜ ውስጥ ተኩስ የማቆም ስምምነት ሊደረግ ይችላል ብለዋል። በውጊያው ዛሬ ቢያንስ 14 ሰዎች እንደተገደሉ ተዘግቧል። የሩሲያው የውጭ ጉዳይ ሚኒስትር ከተባበሩት መንግሥታት ድርጅት ልኡክ ስቴፋን ደሚስቱራ ጋር ተገናኝተው ከተነጋገሩ በኋላ በቅርቡ ምናልባትም በቀጣዮቹ ሰዓታት ውስጥ ተኩስ የማቆሙ ስምምነት ይደረጋል የሚል ተስፋ እንዳላቸው ለጋዜጠኞች ተናግረዋል። ሜስቱራ በበኩላቸው አሌፖ ላይ የሚካሄደው ውጊያ ካቆመ የሰላም ንግግሩ ሊቀጥል ይችላል ብለዋል። ባግዳድ ውስጥ የስምንተኛው ምእተ ዓመት ኢማም ሙሳ አልካዲሂምን ለማሰብ በአስር ሺዎች የሚቆጠሩ አማኞች ተሰባስበው ውለዋል። በያዝነው ሳምንት የተካሄዱት ሁለት የጀሓዳውያን ጥቃቶች አልገቷቸውም ማለት ነው። ባለፈው ቅዳሜ የዓለም አቀፍ ቀጠና ወደ ሆነው አካባቢ ገፍተው የሄዱት የተቃውሞ ሰልፈኞች ትላንት በዓሉን ለማክበር ሲሉ ተቃውሟቸውን አቀዝቅዘዋል። አማንያኑን ለመጠበቅ ሲባል የጸጥታ ጥበቃ ከፍ ያለ ቢሆንም ጽንፈኛ ስኒዎችን ጥቃቶች ከማካሄድ አላገደም። ትላንት መኪና ላይ በተጠመደ ቦምብ ፈንድቶ 18 አማኞች ተገድለዋል አማኞች ተገድለዋል። አንድ የዩናይትድ ስቴትስ ኮማንዶ አባል የሆነ ወታደር በሰሜን ኢራቅ በሚገኘው በኩርድ ፔሽሜርጋ ቦታ ላይ እንዳለ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በከፈተው ጥቃት መገደሉን የአሜሪካ የመከላከያ ሚኒስቴር ላሜሪካ ድምፅ ሚኒስቴር ባለሥልጣን ለአሜሪካ ድምፅ ተናግረዋል። ኔቪ ሲል የሚባል ልዩ ሥልጠና ያለው ምርጥ የዩናይትድ ስቴትስ ኮማንዶ ቡድን አባል ነበር ወታደሩ። የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ሞሱል ከተማ ውስጥ የፔሽመርጋ መርጋ ኃይሎቹን በማማከርና በመርዳት ላይ እንዳለ እንደተገደለ ጠቁመዋል። በዩናይትድ ስቴትስ የተመራው የጥምረት ኃይል ከሁለት ዓመታት በፊት ጸረ ጽንፈኛ ቡድን ዘመቻ ከጀመረበት ጊዜ አንስቶ በውጊያ ላይ የተገደሉ አሜሪካውያን ሶስት መሆናቸው ነው። የፕሬስ ነጻነትን በሚመለከት የወጣ አዲስ ዘገባ ባለፈው ዓመት የፕሬስ ነጻነት በ12 ዓመታት ውስጥ ባልታየ ሁኔታ ዝቅተኛ ደረጃ ላይ ደርሷል ይላል ፍሪደም ሃውስ በያዝነው ዓመት ያወጣው የፕረስ ነጻነት ዘገባ። የፕረስ ነጻነት ያሽቆለቆለው በፖለቲካ በወንጀል እና በአሸባሪ ኃይሎች ምክንያት እንደሆነ ይገልጻል። ዛሬ ታስቦ የዋለው የዓለም ፕረስ ቀን የፕረስ ነጻነት መሰረታዊ የሆነ የሰው ልጅ መብት ነው በሚለው እምነት ላይ ጫና ያደርጋል። በዓለም ደረጃ ስላለው የፕረስ ነጻነት ሁኔታንም ያጤናል። ዕለቱ በተጨማሪም ጽሁፎች ሳንሱር የሚደረጉባቸው፣ የሚቀጡባቸው ጋዜጠኞችና አዘጋጆች የሚታሰሩባቸው፣ የሚዋከቡባቸው ብሎም የሚገደሉባቸው ሀገሮች እንዳሉ የሚታወስበት ነው። ድንበር አልባ ጋዜጠኞች የተባለው ለፕሬስና ለመረጃ ነጻነት የሚታገል ድርጅት ባለፈው ዓመት በስራቸው ወይም ከስራቸው ጋር በተያያዘ ምክንያት አንድ መቶ አስር ጋዜጠኞች እንደተገደሉ እንደ አውሮፓ አቆጣጠር ከ2005 ዓ ም አንስቶ ደግሞ በ10 ዓመታት ውስጥ ማለት ነው 787 ጋዜጠኞች መገደላቸውን ጠቁመዋል። በአብይ ርዕሳችን ላይ ሰፋ ያሉ ቅንብሮች ይኖሩናል። በመካከለኛው ምዕራብ ዩናይትድ ስቴትስ በምትገኘው ኢንዲያና ክፍለ ግዛት የሪፐብሊካንና የዲሞክራቲክ ፓርቲዎቹን ፕሬዚደንታዊ ተፎካካሪዎች ማንጠሪያ ምርጫ ሲካሄድ ውሏል። እየቀደሙ ያሉት ሪፐብሊካኑ ተወዳዳሪ ዶናልድ ትራምፕ ከቴክሳሱ ሴኔተር ቴድ ክሩዝ ጋር ተፋጠዋል። ቢሊዮነሩ ትራምፕ ኢንዲያና ላይ ካሸነፉ የሪፐብሊካን ፓርቲውን ወክለው ወደ መሰየም ሊያመሩ ይችላሉ እየተባለ ነው። ሪፐብሊካኑ ፓርቲ ለፕሬዚደንትነት የሚወዳደር ተመራጭ ለማውጣት በመጪው ሐምሌ፣ በክሊቭላንድ ኦሃዮ ብሔራዊ ጉባኤ ያካሂዳል። ዲሞክራቶቹ ሂላሪ ክሊንተንና በርኒ ሳንደርስም ተቀራራቢ ድምፅ ያገኛሉ የሚል እምነት አለ በዛሬው የኢንዲያና ምርጫ። ይሁንና የዲሞክራቲክ ፓርቲ ውክልናን በማግኘት ረገድ ክሊንተን ቀድመው ሄደዋል። ለዜናው የያዝነው ሰዓት አበቃ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 25 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻቸው አድማጮቻችን። ኢትዮጵያና ኤርትራ ጋዜጠኞችን በማሰር ከአፍሪካ ግንባር ቀደም ናቸው። በኢትዮጵያ እስክንድር ነጋ በፍርድ ቤት ጥፋተኛ የተባለበትን የ18 ዓመት እስራት አራተኛ ዓመት ተያይዟል። በኤርትራ ደግሞ ላለፉት 14 ዓመታት በቁጥጥር ስር የቆየውን ጋዜጠኛ ስዩም ፀሐዬ ፍርድ ቤት አልቀረበም። ቤተሰብም አይጠይቀውም። የሰጡን ማብራሪያ የለም። ፍርድ ቤት አልሄደ። ከቤቱ ሲወስዱት እንኳን ለምን እንደሚታሰር አልተገለጸለትም። የት እንዳለ አያውቁም። በህይወት መኖሩንም አያውቁም። በተለይ ደግሞ ቅርብ የቤተሰቡ አባላትም ምንም መረጃ የላቸውም። በምሽቱ ዝግጅታችን ሰፋ ያለ ዘገባ አለን። የተጋነነና ተጨባጭ ያልሆነ ይከታተሉ የእኛል ስጋት ምን እንደሆነ ምንጩን ለማወቅ ይፈልጋሉ ለእኛ ሰዎች አንድ ጊዜ ወደ ህክምና ከመጡ በኋላ የሚቀጥለው ሂደት የተሻለ ነው የሚሆነው መጀመሪያ ሀኪሙ የሚሰራው ስራ መተማመንን መፍጠር ነው ከዛ ሰው ጋር ትልቁ ነገር ሀኪሙ ወይም የህክምና አገልግሎት የሚሰጠው ባለሙያ የመጀመሪያውን መተማመን ከዚያ ሰው ጋር ከፈጠረ የሚቀጥሉት ግንኙነቶች እየቀለሉ ይሄዳሉ። የአእምሮ ጤና አማካሪ ሐኪም ዶክተር መስፍን አርአያ ናቸው የሰማችኋቸው። በሐኪሙን ይጠይቁ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዛሬ የዓለም የፕረስ ቀን ነው። እንደ አውሮፓ አቆጣጠር ከ1996 ጀምሮ የታሰረው ኡዝቤክስታን ጋዜጠኛና የባለስልጣናትን ፖሊሲዎች በመተቸቷ ለእስር የተዳረገችው ሱዳናዊት ዋና አዘጋጅ ሁለቱም የሚገኙበት ስቃይና መከራ በዛሬው የዓለም ፕረስ ነጻነት ቀን በዩናይትድ ስቴትስ ጎልቶ እንዲታይ ተደርጓል። በኢትዮጵያ መንግስት ባለስልጣናት በሽብር ተግባር ተከሶ የ14 ዓመት እስራት የተፈረደበት ውብሸት ታየም ስማቸው ዛሬ ጎልቶ እየተነሳ ካሉት መካከል ነው። ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የደረሰን ዘገባ አዲስ አበባ ያቀርበዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዛሬውን የዓለም የፕሬስ ነጻነት ቀን ሲያከብር በሚያቀርቡት ዘገባ ምክንያት ሳንሱር የተደረጉትን፣ ዛሬም ለእስር የሚዳረጉትን፣ ሰብአዊ መብታቸው የተረገጠውን፣ ዛቻና ማስፈራሪያ የሚደርስባቸውን በማሰብና እውቅና በመስጠት ነው። ዛሬ እውቅናና ክብር ከሚሰጣቸው መካከል ለጋዜጠኞች መብት መከበር በቆሞ ሲፒጄ መሠረት በዓለም ለረጅም ጊዜ በእስራት የቆየው ጋዜጠኛ ሙሐመድ ቤቅጃኖቭ አንዱ ነው። በመንግሥት የታገደው ጋዜጣ አዘጋጅ የነበረው ቤቅጃኖቭ ሲፒጄ እንደገለጠው፣ በኡዝቤክ ባለሥልጣናት የፈጠራ ክስ ተመስርቶበት ከአስር ዓመታት በላይ ወህኒ ይማቅቃል። በባለሥልጣናት መረጃ መሰረት ቤቅጃቦቭ በአሁኑ ወቅት የጤንነት ሁኔታ ከፉኛ በማሽቆልቆሉ አስቸኳይ የህክምና ክትትል ከሚያስፈልግበት ደረጃ ላይ ደርሷል ሌሎችም ጋዜጠኞች አሉ ዛቻና ማስፈራሪያ እየደረሰባቸው የሚገኙ ከዚያ አኳያ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከጠቀሳቸው መካከል የሱዳን ባለሥልጣናትን ፖሊሲዎች ብልሹነት በማጋለጧ ለእስር የተዳረገችው የጋዜጣ ዋና አዘጋጅ መዲሃ አብዳላ አንዷ ነች መዲሃ የታሰረችው ባለፈው የአውሮፓውያኑ 2015 ዓ ም ሲሆን ሕገ መንግሥቱን ባለማክበርና የሐሰት መረጃዎችን በማውጣት የተከሰሰችው ውንጀላዎች ጥፋተኛ ካደረጓት ሞት ነው የሚጠብቃት። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብት ጥበቃና የሰራተኞች ጉዳይ ረዳት ሚኒስትር ቶም ማሊዮንስኪ እንደገለጡት ግጭቶችና ፖለቲካዊ እመቃ በሚበዛባቸው አገሮች የሚገኙ ጋዜጠኞች በታሪክ ከመቼውም ጊዜ በላይ ዛሬ በከፍተኛ ወከባና ፍርሃት ውስጥ ይገኛሉ። ከቪኦኤ ጋር ባደረጉት ቃለ ምልልስ ባለፈው ዓመት እንደ አውሮፓ አቆጣጠር በ2015 ዓ.ም መሆኑ ነው። በመላው ዓለም ስራቸውን በመስራታቸው ብቻ ከሰባ በላይ ጋዜጠኞች ተገድለዋል። ወደ 200 የሚሆኑ ለእስራት ተዳርገዋል። በጋዜጦች ላይ የሚካሄደው ይህ አይነቱ የጥቃት ዘመቻ መቆም አለበት ነው ያሉት ማሊዮነስኪ። በእርሳቸው እምነትም በቀውስና በግጭቶች ውስጥ በሚገኙ አገሮች ያሉ ጋዜጠኞች በቀላሉ ነው ለሰብአዊ መብት ረገጣና ለእስራት የሚዳረጉት። ከዚያ አኳያ ለፕሬስ አደገኛ ናቸው ያሏቸውን የመንን፣ ሶሪያን፣ ብሩንዲን፣ ቱርክንና ሊቢያን ይጠቅሳሉ። በእስር የሚማቀቀው ኢትዮጵያዊ ውብሸት ታዬ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዛሬውን የዓለም የፕሬስ ነጻነት ቀንን ሲያስብ ካከበራቸውና ዝርዝራቸውን ካስቀመጠው ጋዜጠኞች መካከል አንዱ ነው። በአማርኛ የሚታተመው የአውራምባ ታይምስ ረዳት ዋና አዘጋጅ ውብሸት ታዬ ከሽብርተኛነት ጋር በተያያዘ ክስ ነው የተወነጀለውና ለእስር የተዳረገው። አንድ መንግስታዊ ያልሆነ ድርጅት እንደገለጠው ውብሸት የታሰረው ገዥውን ፓርቲ በሰላ ሂስ የጠረበበት ጽሁፉ በታተመ ማግስት ነው። ቀደም ሲል ከተጠቀሱ በተጨማሪ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በዛሬው የዓለም የፕሬስ ነጻነት ቀን ይፋ ያደረጋቸው ሌሎች ጋዜጠኞች ደግሞ የኩባው ሆሴ አንቶኒዮ ቶሬስ፣ ግራንማ የተሰኘው የማኅበረሰብ ጋዜጣ አዘጋጅ፣ የመንግሥቱን አስተዳደር ብልሹነት አጋልጦ በመጻፉ እንደ አውሮፓ ቆጣጠር በ2011 ዓ ም የ14 ዓመት እስራት ተፈርዶበት ወህኒ ይገኛል። የኢራኑ መሐመድ ሰይድ ካቡን ዳቫንድ የሰብአዊ መብት ተሟጋች የሳምንታዊው ፓያምኤ ማርዶም ዋና አዘጋጅ በአደገኛው ፕሮፓጋንዳው ለብሔራዊ አንድነት አስጊ ተብሎ ከ2007 ዓ.ም ጀምሮ እንደ አውሮፓ አቆጣጠር ወህኒ ውስጥ ይገኛል። የሩሲያው ጋዜጠኛና ብሎገር ሰርጌ ሬዝኒክ የማዘጋጃ ቤት የክልልና የቀበሌ ባለሥልጣናትን ሙስና አጋልጦ የጻፈ እንደ አውሮፓ አቆጣጠር ከ2013 ጀምሮ በእስር የሚገኝ ፍሪደም ሃውስ በየዓመቱ ይፋ የሚያደርገው የዚህ አይነቱ ፍሪደም ኦፍ ዘ ፕሬስ የፕሬስ ነጻነት ዘገባ በዓለም ላይ ስላለው የሚዲያ ነጻነት የሚቀርብ ሪፖርት ነው። ፍሪደም ሃውስ ለጋዜጠኞች መብት መከበር ለዓለማችን ነጻነትና ዲሞክራሲ መስፋፋት የቆመም ድርጅት ነው። ተከታዩም የአብይ ርዕሱ ዘገባ በዚሁ በፕሬስ ነጻነት ላይ ያተኩራል። ለመሆኑ በኢትዮጵያ ያለው የፕሬስ ነጻነት ሁኔታ ምን ይመስላል? የሂውማን ራይትስ ዋች የጥናት ባለሙያ ፌሊክስ ሆርንና የደህንነት ጥናት ተቋም የጥናትና ምርምር ባለሙያው ሃሌሉያ ሉሌ በኢትዮጵያ የፕሬስ ነጻነት እጦት ተባብሷል ይላሉ። ጽዮን ግርማ ሁለቱንም አነጋግራ ተከታዩን ዘገባ አጠናቅራለች። የሂማን ራይትስ ዎች ጥናት ባለሙያ ፍሌክስ ሆርን በኢትዮጵያ የታፈነ ድምፅ አለ ሲል በቅርቡ አንድ ጥናት አቅርቦ ነበር። ለጽሁፉ በግብአትነት ከተጠቀመባቸው ማስረጃዎች መካከልም አንድ መቶ ሰዎችን ማነጋገሩን ገልጿል። በ1997 ዓ.ም ምርጫውን ተከትሎ ከተነሳው ተቃውሞ ቀጥሎ በኦሮሚያ በተለያዩ ከተሞች ለአምስት ወራት ያህል የተደረገው ተቃውሞ ትልቁ ቢሆንም መረጃው ወደ ውጭ እንዳይወጣና ከውጭ ወደ ውስጥ መረጃ እንዳይሰራጭ መንግስት ከፍተኛ አፈን አድርጓል ይላል። የኢትዮጵያ መንግስት የብዙሀን መገናኛና ሲቪል ማኅበራቱን ለማፈን ከፍተኛ ወጪ አውጥቶ የተለያዩ ስልቶችን ይጠቀማል። ይህን የሚያደርገው ደግሞ ከሀገር ውስጥ መረጃ እንዳይወጣ፣ ከሀገር ውጭም መረጃ እንዳይገባ ለማድረግ ነው። ለምሳሌ በኦሮሚያ ክልል የሚደረገውን ተቃውሞ ብናይ መረጃ ከአካባቢው እንዳይወጣና ከውጭ መገናኛ ዘዴዎችም ወደ አካባቢው እንዳይደርስ ድሾችን በመነቃቀልና የረብሻ ሞገዶችን በመልቀቅ አፈና ያደርጋል። በማህበራዊ ሚዲያ ላይ ፎቶ የሚለጥፉ ሰዎችን ሳይቀር ክትትል ያደርግባቸዋል። የኢትዮጵያ መንግስት መረጃ ከሀገር እንዳይወጣና እንዳይገባ ከፍተኛ አፈና ቢያደርግም አሁን ባለው ሁኔታ በተለያየ መንገድ መረጃ አፈትልኮ እየወጣ እንደሆነ ኔትፍሊክስ ጨምሮ ይናገራል። ሂዩማን ራይትስ ዎች በተለያየ ዘዴ አግኝቶ ያነጋገራቸው የኦሮሚያ ተቃውሞ የዓይን እማኞች የደረሰባቸውን በደል በማስረጃ እያስደገፉ እንደነገሯቸውም ይገልጻል። ጥናቱን ትኩረት አድርጎ የሰራው በኦሮሚያ አካባቢ ያለው አፈና ላይ በመሆኑ ያንን አካባቢ ጠቀሰ እንጂ አፈናው በሁሉም ቦታ ነው ይላል። ምንም ልዩነት የለውም። ጋምቤላ፣ ቤኒሻንጉል፣ አፋር ሁሉም ቦታ ላይ አፈናው አለ። በየትኛውም አካባቢ የመረጃ ነጻነት የለም። በኢትዮጵያ የሚከናወነውን ሁኔታ በቦታው ተገኝቶ ለመዘገብ ከውጭ ፈቃድ የሚጠይቁ የውጭ አገር ጋዜጠኞች እንደሚቸገሩ ፌሊክስ ይናገራል። በሀገር ውስጥ የሚደረገውን ልማት ለመዘገብ ለሚሄዱት የቪዛ አሰጣጡ የተፋጠነ ይሆናል። እዛም ከገቡ በኋላ ብዙ ችግር ሳይገጥማቸው እንደ ልባቸው መንቀሳቀስ ይችላሉ። እንደ ኦሮሞ ተቃውሞ ያሉ የሰብአዊ መብቶች ጥሰቶችን የመሳሰሉ ሁነቶችን ለመዘገብ ግን ቪዛ ማግኘት አዳጋች ነው። ከተገኘ በኋላ ገብቶ እንደ ልብ ተንቀሳቅሶ መስራት በጣም አስቸጋሪ ነው። በተገኘው ቀዳዳ ተጠቅመው መረጃን ለጋዜጠኞች ሲሰጡ የተገኙ ሰዎች ወደ ፍርድ ቤት ተወስደው ያለ ፍትህ እንደሚግሉ አሉ የገለጸው ፍሌክስ እንዲህ ያሉ ሁኔታዎች ጋዜጠኞች ወደዚህ ቦታ ተገኝተው ለመዘገብ ሁኔታውን አዳጋች ያደርገዋል ይላል። በድህንነት ጥናት ተቋም ማለትም ኢንስቲትዩት ፎር ሴኪሪቲ ስተዲስ የጥናትና ምርምር ባለሙያ የሆነው ሀሌሉያ ሉሌ በኢትዮጵያ ያለውን የፕሬስ ነጻነት በሁለት ከፍለን ማየት እንችላለን ይላል። በመጀመሪያ ደረጃ በህገ መንግስቱ የተረጋገጡ ሀሳብን በነጻነት የመግለጽ እና ሀሳብን በነጻነት የማስተላለፍ፣ መረጃን የማግኘት፣ መረጃን የማስተላለፍ መብት አኳያ አሁን ያለንበት ሁኔታ ጥሩ አይደለም። ይህም በአብዛኛው ሰዎች እና በዓለም አቀፍ የፕሬስ መብት ጠበቃ ድርጅቶች ሲገለጽ እንደምንሰማው እንዲሁም በእውነታውም እንዳለው በጣም ብዙ ጋዜጠኞች እንዲሁም ደግሞ በግል የሚንቀሳቀሱ ብሎገሮች ጦማሪያን ባለፉት ጥቂት ዓመታት ለስትር አድርገዋል። አብዛኛዎቹ ለዚያውም ለክስ የሚያቀርባቸው ምንም አይነት መረጃ እንኳን ሳይኖር በያዙት ሀሳብ በያዙት አቋም ሕገ መንግስቱን ተከትለው በሚሰሩበት መንገድ ነው ለዚህ እስር ሰለባ የሆኑት እና ከዛ አኳያ ስናየው ሀሳብ በነጻነት የመግለጽ መብት ኢትዮጵያ ውስጥ አደጋ ውስጥ ነው ብሎ መናገር ይቻላል። ሁለት ደግሞ በተደራጀ መልኩ ፕሬሱን እንቅስቃሴ በተለይ ደግሞ ከመንግስት ባለቤትነት ውጭ ያሉ ሚዲያ ተቋማችን ስናይ በጣም የተራከሙበት ጊዜን ነው የምናየው። ሌላው ጊዜ እንኳን የዛሬ አስር ዓመት ከነበረው ሁኔታ እንኳን ስናይ ኢትዮጵያ ውስጥ ያሉ የግል ፕሬስ በቁጥርም፣ በጋዜጠኞች ብዛት በሚያትሙት እትመት ብዛት እንዲሁም ደግሞ በሚዳስሱት ርዕሰ ጉዳይ ስፋት አኳያ ካየ ነው ምናልባት ኢህአዴግ ከገባ አሁን ያለንበት ወቅት የግል ፕሬሱ በጣም ተዳክሞ ያለበት ጊዜ ላይ እንገኛለን ተብሎ መናገር ይቻላል። ሀሌሉያ ይህንን ክፍተት ማህበራዊ ሚዲያ በከፊል እየሞላው እንደሆነ ይገልጻል። አሁን አብዛኛው ሰው በቀላሉ መረጃ ማሰራጨት ይችላል ይላል። ጋዜጠኛ ያልሆኑ ሰዎች ዜናን እና መረጃን ከመጠቀም ባሻገር ፈጣሪዎቹም ሆነዋል፣ አመንጪ ሆነዋል ኮንተንትን እና ኢትዮጵያ ውስጥ በእርግጥ የኢንተርኔት አገልግሎት የሚያገኘው ህዝብ ቁጥር በጣም ትንሽ ነው። ግን እንደዛም ሆኖ የማህበረሰብ ሚዲያ በተለይ ፌስቡክ፣ ቀጥሎ ደግሞ ትዊተር በተወሰነ መልኩ ይህንን የግሉ ፕሬስ ከመዳከምን ተከትሎ የመጣውን ክፍተት ለመሸፈን በተወሰነ መልኩ አስተዋጽኦ ያደርጉ ይመስለኛል። ከዛም ባሻገር በውጭ ያሉ አንዳንድ በተቃዋሚ ድርጅቶችም ይሁን በኢትዮጵያ ዲያስፖራ አባላት የተቋቋሙ ሚዲያዎች ለምሳሌ እንደ ኢሳት እንደ ኦሮሞ ሚዲያ ኔትወርክ ያሉ ተቋማት በዚህ ላይ አይ ቲንክ አስተዋጽኦ ያላቸው ይመስለኛል። ከዛም ባሻገር ደግሞ እንደ እናንተ አይነት አለም አቀፍ የብሮድካስቲንግ ተቋማት እንደ የአሜሪካ ድምፅ እና የጀርመን ድምፅ ያሉ ተቋማት እነዚህም ለመሙላት ጥረት የሚያደርጉበት ሁኔታ ነው ያለው። ግን እንደዛም ሆኖ አሁንም ኢትዮጵያን ስናይ ወደ መቶ ሚሊዮን የሚጠጋ ህዝብ ያለባት ሀገር ነች። በአፍሪካ በማንም ስታንደርድ ካየነው በጣም በዝቅተኛ ደረጃ የፕሬስ እና የሚዲያ በተለይ ደግሞ የነጻ ሚዲያ ወይ ደግሞ የግል ሚዲያ እንቅስቃሴ በጣም ተዳክሞ ካሉባቸው ሀገራት መካከል በዋነኝነት የምትሰለፍ ይመስለኛል። የሁማን ራይትስ ዎች ፌሊክስ ሆርንም ይህን ሀሳብ ያጠናክራል። ማህበራዊ ሚዲያ በአፈናው ምክንያት የተፈጠረውን የመረጃ ክፍተት ለመሙላት ይሞክራል ይላል። ኢትዮጵያ ውስጥ ፊት ለፊት ከሰዎች ጋር በመወያየት ሀሳባቸውን መግለጽ የሚፈሩ ሰዎች ማህበራዊ ሚዲያ ላይ በድፍረት ሀሳባቸውን ይገልጻሉ። ይህ ጥሩ ነገር ነው። ነገር ግን በመንግስት በኩል አሁን እንደ ፌስቡክ እና ዋትሳፕ የመሳሰሉ አፖችን በመዝጋትና ግለሰቦችን ተከታትሎ በማሰር አፈናውን ጀምረዋል። አሁን በኢትዮጵያ ያለው አፈና በጣም ከፍተኛ እንደሆነ፣ ሰዎች በሰላማዊ መንገድ ሀሳባቸውን የሚገልጹበት ምንም አይነት አማራጭ አለመኖሩ በጣም አስቸጋሪ ነው የሚለው ፍሌክስሆርን መንግስት ችግሩን ለመፍታት ፈቃደኝነት አለማሳየቱ ደግሞ ሁኔታውን የበለጠ አሳሳቢ ያደርገዋል ብሏል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምበሲ በሌሎች ሀገሮች ከሚገኙ ኤምበሲዎች ጋር በመተባበር የዓለም የፕረስ ቀንን አክብረው ውሏል። በዚህ ወቅትም የጋዜጠኝነትን ስራና የሀሳብ ነፃነትን የሚገድቡ ህጎችን በሚያወጡ ሀገሮች ላይ አሜሪካ ተጽዕኖ ማድረግ እንዳለባት ተጠይቋል። አንዳንድ ኢትዮጵያውያን ጋዜጠኞችም በሀገሪቱ ያለው ሁኔታ ለጋዜጠኞች እጅግ አስቸጋሪ መሆኑን አስረድተዋል። መለስካቸው አመሀ ዝርዝሩን ይዟል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ በመላው ዓለም ከሚገኙ የዩናይትድ ስቴትስ ኤምባሲዎች ጋር በኢንተርኔት አማካኝነት በሚደረግ ጉባኤ የዓለም የፕሬስ ነፃነት ቀንን አከበረ። በዚህ ዓለም አቀፍ ጉባኤ ላይ ዋሽንግተን ፖስት ለተሰኘው ጋዜጣ የሐቅ አጣሪ አምድ አዘጋጅ ግሌን ኬስለር ከተለያዩ የዓለም አገሮች ከሚገኙ የዩናይትድ ስቴትስ ኤምባሲዎች ለተነሱ ጥያቄዎች መልስ ሰጥተዋል። በተለይም ዴሞክራሲ ባልነበረባቸው አገሮች ከፕሬስ ነጻነት ጋር በተያያዙ ችግሮችና በጋዜጠኝነት ሥራ ላይ ስለሚያጋጥሙ ፈተናዎችም ጥቂት ጥያቄዎች ቀርበውላቸው መልሰዋል። በተለይም አዲስ አበባ ከሚገኘው ኤምባሲ የተነሳው ጥያቄ የአፍሪካ መሪዎች ለምን አንዳንድ መጻሕፍትንና ህትመቶችን እንደ ሽብር ድርጊቶች ይቆጥራቸዋል? ሐሳባቸውን በነጻነት ለመግለጽ የሚሞክሩትንስ ለምን ያስሯቸዋል? አንዳንድ ኢትዮጵያውያን ጋዜጠኞችም በተመሳሳይ ህግጋት ተከሰው ተወንጅለዋል። እንደዚህ ያሉ ሁኔታዎች ሲያጋጥሞ የእርስዎ መልስ ምንድን ነው የሚል ነበረ። ሠላሳ አምስት ዓመታት በጋዜጠኝነት እንደሰሩ የሚናገሩት ግሌን ኬስለር ለዚህ ያላቸው መልስ ውግዘት ብቻ ነው። ይህን ድርጊት ከማውገዝ በስተቀር ሌላ መልስ የለውም። ተቀባይነት ያለውንና በየትኛውም አገር የሚታወቀውን የጋዜጠኝነት ሙያ እንደ ሽብርተኝነት መቁጠርና መወንጀል እጅግ የሚያስቆጣ ነው። በብዙ ሀገሮች ይህ ችግር እየታየ ነው። እንደሚመስለኝ በግብፅ አሁን በሥልጣን ላይ ባለው መንግሥት ይህ አሰራር የተመረጠ ይመስላል። ቀደም ብለን እንደተናገርነው ስም ሳይገለጽ መጻፍ ወይም ሐሳብን የመግለጽ ጉዳይም ከዚህ ችግር ጋር የሚያያዝ ነው። ለማንኛውም ለዚህ ምንም ዓይነት መፍትሔ ስለመኖሩ አላውቅም። ምናልባት የዩናይትድ ስቴትስ መንግሥት በእነዚህ አገሮች ላይ ተቃውሞውን ለማሳየት ተጽዕኖ እንደሚያደርግባቸው ተስፋለኝ። አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ በዓሉን ካከበሩ ጋዜጠኞችና ሌሎች እንግዶች መካከል አንድ ጋዜጠኛና ሌላ እንግዳና ግሬ ነበረ። ለአዲስ ገጽ መጽሔት ዋና አዘጋጅ ለኤልያስ ገብሩ ያቀረብኩት ጥያቄ ይሄ የቀረቡት ጥያቄዎች ከኛ ሀገር ካለው አለ ብለህ ከምትለው ችግር ወይም ከሚታሰብህ አንተ ከምታየው አኳያ እንዴት ነበሩ? እሱ ይርቃል ማለት ሁሉም ሀገር ከየሀገሩ ኮንቴክስት ነው ጥያቄ የሚያቀርበው አሜሪካን ሀገር ያለው ችግርና ኢትዮጵያ ውስጥ ያለው ችግር ቶታሊ ይለያል። አሁን በእኛ ሀገር የፕሬስ ነጻነት አለ ብሎ አፍን ሞልቶ ለመናገር ማንችልበት ደረጃ ነ አይደረስም ከጊዜ ወደ ጊዜ ጋዜጠኞች ሲታሰሩ የሽብር ክስ እየቀረበ ሽብርታኛ ተብሎ ጋዜጠኞች የታሰሩ ጦማሪዎች ሁሉ ታስረው የወጡበት ሁኔታ ነው ያለው እና ያ ባለ በአስቸጋሪ ሁኔታ ውስጥ ባለበት ሁኔታ የፕሬስ ነጻነት ቀንን እንደ ኢትዮጵያ ማክበር ደግሞ በጣም ይከብዳል። ፕሬስ ነጻነት ቀን መከበር ያለበት ከዚህ በተሻለ መንገድ ቢሆን ደስ ይላል። ወይም እንዴት ቢከበር ይቻላል? አ በጣም ማለት ሁሉ ማለት ሀሳብን በነጻነት የመግለጽ መብት በህገ መንግስት ላይ የተረጋገጠ ብቻ ሳይሆን የሰው ልጅ በተፈጥሮ ያገኘው መብት ነው። በዛ ደረጃ ነው መከበር ያለበት። ሰዎች ሀሳባቸውን በነፃ ሀሳብ ማቅረብ አለባቸው። በዛ ላይ ደግሞ ዲቤት ነው ማድረግ ያለበት። ግን በኢትዮጵያ ሁኔታ ካየው ግን ያ ቶታሊ የሌለበት በቃ ችግሩን ያው እንድንዲ ብለን አሁን ላይ የምንናገረው ነገር አለን ከባድ ና ነፃነቱ በትክክል ሕገ መንግስት ላይ የሚሰፈረው ነገር በተግባር ተተግብሮ ብናየው እና ሰውን በተፈጥሮ ያገኘው መብት እየተገበረው ብናከብረው መውር ደስ ይላል። ግን ያንን ግን እስካሁን አክብረናል ብዬ ግን አላስብም። በኢትዮጵያ ሁኔታ አዎ። ግን አይተ እንደሆነ ራሱ እዚህ ሰሌዳው ላይ ተጽፎ ካየ ነው አኳያ ወርልድ ፕሬስ ፍሪደም ዴይ ፋክት ኦር ፊክሽን ይላል ማለት የዓለም የፕሬስ ነጻነት ቀን ሀቅ ነው ወይንስ እንደው ልቦለድ ነው እንደማለት ነው ይሄ ራሱ ያለውን ችግር ያመለክተል። አሁን እኮ በተለያየ ሀገር ላይ ያው የዓለም አቀፍ ሚዲያዎችን ስንካተል እንደ ኢትዮጵያም ችግር ያለበት ከዚህም የከፋ ችግር ያለባቸው ሀገሮችም ደግሞ አሉ። ኢቭን ጋዜጠኞች እስከ ኢትዮጵያ ውስጥ ሞር ጋዜጠኛ ይታሰራል፣ ሀራስመንት ይደርስበታል፣ ድብደባም ሊገጥሙ ይችላል። ሌሎች ሀገሮች ግን እስከ ሞት ድረስ የደረሰባቸው ሀገሮች አሉ። ስለዚህ ካይኸው ያለው አጠቃላይ ችግር ያሳያል ያሳያል ያስባሉ። አናኒያ ሶሪ የተባለው ወጣትም በተለያዩ መጽሔቶች፣ መጣጥፎች በማቅረብ የታወቀ ነው። አዲስ ገጽ ለተባለው መጽሔትም በአሁኑ ጊዜ በአምደኝነት አስተዋጽኦ ያደርጋል። የዛሬውን የፕሬስ ነጻነት ቀን ሲያከብር ምን እንደሚሰማው ነበር የጠየቅኩት? በፕሬስ ነፃነትና የፕሬስ ስራን የጋዜጠኝነት ሙያን በመስራት ረገድ ላይ ያሉ ብዙ ደንቃራ ነገሮች በተለይ በእኛ ሀገር ሁኔታ እየጨመሩ የመጡበትና ብዙም ተስፋ ሰጪ ነገር በሌለበት ውስጥ እያከበር ነው እንዳለ ነው የሚሰማኝ። ግን ዛሬ አሁን ከተነሱ ጥያቄዎች ውስጥ ከሀገራችን ሁኔታ ጋር በትክክል የሚዛመዱ ነገሮች አሉ ብለታምን አለ። በአብዛኛው ያው በአሜሪካን ሀገር ስላለው ተሞክሮ ነው። የዋሽንግተን ፖስቱ ፋክት ቼከር የሚል አምድ ይመስለኛል የሱ ጸሐፊ የተናገረው በተረፈ ግን በከፍተኛ የፖለቲካ ቀውስ ባለበት ሀገርና ያልተረጋጉ ሀገሮች ወይም ጀማሪ ዲሞክራሲ የሚባሉ ሀገሮች ውስጥ ያለውን የጋዜጠኝነት ውጣውረድ እና መፍትሔ የሚያስፈልጋቸው ጉዳዮች ላይ እምብዛም ሊባል የሚችል አስተያየትና መፍትሔ ነው የተናገረው። እና እንዴት ቢከበር ትወዳለ ነው ይሄ ቀን? ቢያንስ ለምሳሌ የዚህ ባለድርሻ የሚሆኑት መንግስትና ፕሬሱ ወይም ጋዜጠኞች የሚዲያ ተቋማት ናቸው። ሁለቱ ፊት ለፊት ሊገናኙ በሚችሉበት ሊከራከሩ በሚችሉበት ወይ ደግሞ ጥናታዊ ጽሁፎች ጭምር በገለልተኛ እንትኖች ምሁራን ቀርቦ ችግሩ በትክክል የት ጋ እንዳለ ቢመላከት ጥሩ ነበር ብዬ አስባለሁ። እሱ አልተደረገም። ያም ደግሞ ምናልባት ብዙ እክል ሊገጥመው ይችላል። እንደዛ አድርገና አዘጋጅ ቢሉም ኖሮ ብዙ የማይመች ሁኔታ ፈቃደኝነቱም ላይኖር ይችላል። ምክንያቱም ፕሬስን ሆነ ብለው እያፈኑ ያሉ አካላት የፕሬስ ነጻነት ሲከበር ራሳቸውን አጋልጠው። አይተህ ከሆነ ወርልድ ፕሬስ ፍሪደም ፋክት ኦር ፊክሽን የሚል ነገር አለ። ይሄ ይሄ ርዕሱ ራሱ የዓለም በዓለም ላይ ያለውን ችግር ያገናዘበ አይመስልም ይመስለኛል በእውነቱ ይመስላል ምክንያቱም ፍሬም አደራረጉ ራሱ ርዕሱን አቀራረጹ የርዕሰ ጉዳዩ የአጀንዳው አቀራረጽ በራሱ የሚዲያ ነጻነት በአለም ላይም ሆነ በተለይ ደግሞ በኢትዮጵያ እንደ ኢትዮጵያ ስናየው አለ ወይስ የለም የሚል የህልውና ጥያቄ ነው ራሱ እየተነሳበት ያለ። ስለዚህ ይሄ ደግሞ ወዴት ሊመራ ይችላል? የፕሬስ ነጻነት የሚባለው ተነጥሎ አጠቃላይ ነጻነት ሳይኖር ሊኖር ይችላል ወይስ ወደሚለው ያመጣናልና ጥሩ አቀራረጽ ይመስለኛል። በጣም አመሰግናለሁ። አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ዛሬ እየተከበረ ባለው የዓለም የፕሬስ ነጻነት ላይ የተቀናበሩትን የዕለቱን አብይ ርዕስ ዘገባዎች ነበር ያደመጣችሁት። የትንታኔው መጽሔት ይቀጥላል። አራት የኦሮሞ የፖለቲካ ድርጅቶች በጋራ ለመታገል ስምምነት ላይ መድረሳቸውን አሳውቀዋል። አራቱንም በመወከል የኦሮሞ ዲሞክራሲያዊ ግንባር መሪ ዶክተር በያና ሶባ ማምሻውን ለአሜሪካ ድምፅ መግለጫ ሰጥተዋል። ሰለሞን አባተ ያቀርበዋል። ዶክተር በያና ሶባ ጤና ይስጥልኝ። እንደምናመሹ። ጤና ይስጥልኝ አቶ ሰሎሞን ሶ እንደምን አሉ? ደህና ነኝ እግዚአብሔር ይመስገን። አሁን የደወልኩበት ምክንያት ስለ አራቱ የኦሮሞ ድርጅቶች የጋራ ሀሳብ ልጠይቅዎት ነበር እና እስቲ ማንን ነው እርሶ የሚወክሉት በቅድሚያ ይግለጹልኝ። እኔ በዛ ስምምነት ውስጥ የተሳተፍኩት የኦሮሞ ዴሞክራቲክ ግንባርን በመወክል ነው። አሁን በቪዮኤ ጥያቄ መሰረት፣ በእናንተ ጥያቄ መሰረት በሁሉም ስም ስለተደረገው ስምምነት ለመናገር ተፈቅዶልኝ ነው የማናገር። እሽ፣ እነማን ናቸው ሌሎቹ ሶስት ድርጅት? የመጀመሪያው የኦሮሞ ነጻነት ግንባር ነው። ይሄኛው አንጋፋውን የኦሮሞ ነጻነት ግንባር የሚመለከት ነው። ሁለተ ኛውም የኦሮሞ ነጻነት ግንባር ነው። ይሄኛው በጋዜጠኞችና በተለምዶ የተባበረው ኦነግ የሚባለው ነው። ሶስተኛው የኦሮሞ ዲሞክራታዊ ግንባር ነው። እርሶ ያለበት ማለት ነው? እኔ ያለሁበት ድርጅት እና አራተኛው በኦሮምኛ ቋንቋ ከለቻ ወለቡማ ኦሮሞ የሚባለው ነው። ይህም የኦሮሞ ነጻነት ሶቨርኒቲ ድርጅት ብዬ መተርጎም ይችላለሁ። እንደገባኝ ፍሮንት ኦፍ ኢንዲፔንደንስ ኦፍ ኦሮሚያ ነው የሚለው የእንግሊዝኛው መጠሪያቸውና የኦሮሚያ ነጻነት ግንባር እንደማለት ነው በአማርኛው። ቸገረኝ በአማርኛ ያው ነው ትርጉሙ። ዞሮ ያው ከኦኤልኤፍ ጋር የሚመሳሰል ነው። ነገር ግን ልዩነቱ ምንድን ነው? ይሄኛው የኦሮሚያ ነጻነት ግንባር ይልና ሊበሬሽን ሳይሆን ኢንዲፔንደንስ ኦፍ ኦሮሚያ ነው የሚለው። ይሄኛው ትክክል ትክክል ተርጉመዋል። እኛ አራታችን ሆነን ነው እዚህ ስምምነት ላይ ደረስ ነው። እሺ ዶክተር በያን እና ሁላችሁ ሁሉንም አራቱንም ድርጅቶች ወክለው እርስ አሁን ይህንን መግለጫ እንዲሰጡን ፈቃድ አሎት ከሁሉም? አዎ ሶስታችን መርሰተናል። በኦንላይን ኮሚኒኬሽናችን አንዱን ጓድ አላገኘነውም ሶስቱ ጎ ሄድ ሄድ ድል እንዳያመልጠን፣ መናገሩ ተገቢ ነው ብለው ወክለውኛል። እሺ ከአራተኛው ተቃውሞ የሚደርስቦት ይመስሎታል? በመናገረው ምክንያት አይመስለኝም። እሺ ለመሆኑ ምንድን ነው ሀሳባችሁ? ይንገሩኝ እስኪ ዶክተር በያን። የዚህ ወደ ህብረት የመምጣታችሁ ለምን ወደ ህብረቱ መጣችሁ? አይነት ጥያቄ ነው አይደል? ነው በትክክል። አዎ ወደ ህብረቱ እንድንመጣ ያስገደደን ተከፋፍሎ መታገሉ ጠቃሚ ሆኖ እና ከሁሉም በላይ ደግሞ በሀገራችን ውስጥ ህዝባችን በቆራጥነት በአንድነት የወያኔን ፋሽስታዊ አገዛዝ እየተጋፈጠ እየታገለ እየተሰዋ ያለበት ሁኔታ እኛንም ወደ ስምምነትና ወደ ህብረት መተን ከህዝባችን ጎን እንድንቆም ትግላችን አስተባብረን አምባገነኑን ፋሽስታዊውን የወያኔ አገዛዝ ለማስወገድ መታገል እንዳለብን በመገንዘብ ነው ወደዚህ ፌምነት የመጣ ነው። በዚህ በትግላችሁ ወቅት ከሌሎችም ድርጅቶች ጋር አብራችሁ የምትሰሩ አላችሁ። ከመካከላችሁ ለምሳሌ ከግንቦት ሰባት አርበኞች ጋር ከመሳሰሉ ድርጅቶች ጋር ስምምነት አድርገው እየሰሩ ያሉ አሉ ከመካከላችሁና፣ ይሄ ህብረታችሁ ሌሎችንም የሌሎችን ብሔሮችና የፖለቲካ አመለካከቶችን ድርጅቶችንም ያካትታል አብረዋችሁ የቆዩትንም ጭምር ያካትታል ወይስ እናንተን ብቻ የሚመለከት ነው? ይሄ ስምምነት የእኛ የአራቱ ድርጅቶች ስምምነት ነው። ግን በስምምነታችን ውስጥ በሁሉም ኃይሎች ሰብአዊ መብትና ዲሞክራሲን ለማስገኘት ከሚታገሉ ኃይሎች ጋር ሁሉ ተባብረን ትግሉን ወደፊት ለመግፋት፣ ጸረ ወያኔ ትግሉን ለማጠናከር ተስማምተናል። ድህረ ወያኔም የሽግግር ሁኔታዎች ሁሉ የአገሪቱ ጉዳይ ከሚያገባቸው ኃይሎች ሁሉ ለመነጋገር እና በጋራ ለመስራትም ስምምነታችን ያሳያል አሉ። ለመሆኑ በስም ሊጠቅሱልኝ የሚችሉ እነዚህ ከሁሉም ካሏቸው ድርጅቶች መካከል አብረዋቸው እየሰሩ ያሉ ከዚህ ስምምነት ጋር እየሰሩ ያሉ ድርጅቶች ብለን የገለጽ ናቸው? የሉም፣ እኛ የገለጽ ነው። ምናልባት አንዳንድ የዚህ ስምምነት አባል ድርጅቶች ከሌሎች ጋራ ይሰራሉ። ይህም በተመለከተ የእያንዳንዱን ድርጅት ድርጅታዊ ነጻነት እናከብራለን የሚል አቋም ነው ያለን። የሁሉንም አብሮ መስራት የመቃወም አቋም ይሄ ስምምነት የለውም። ሌሎችንም ለሰብአዊ መብቶች ለዴሞክራሲ ትግል የሚያካሂዱ ለነጻነት ትግል የሚያካሂዱ ወያኔን አገዛዝ የሚቃወሙ ኃይሎች ጋር ሁሉ እንደ ስምምነትም ለመስራት ፍላጎታችንን አንጸባርቀናል፣ ተስማምተንበታል። እና ሌሎቹም ድርጅቶች ካሁን ቀደምም ገብተውበት ያለ ህብረት ትብብር ካለ የእነኛን ድርጅቶቹ ድርጅታዊ ነጻነት እናከብራለን እንቀበላለን። የትግል ስልታችሁ ለመሆኑ ምንድን ነው የሚሆነው? ዶክተር በያን እነኚህ ስምምነት ውስጥ የገቡ ድርጅቶች የተለያየ የትግል ስልት ነው የሚከተሉት። የምንከተለው የተለያየ የትግል ስልት እንዲከፋፍለን አልፈለግንም። በሁሉም መልክ መታገሉ ትክክል ነው። ሰላማዊ ትግል ነው ትክክለኛ የሚለው በሰላማዊ ትግል የመቀጠል መብት አለው። በሌሎች ትግል መልኮች ለመታገል የቆረጠ ድርጅት ያንን እንዲከተል መብቱ ነው። እና ይሄ ሲጠቃለል የተለያዩ ሲግል መልኮች ናቸው ተግባራዊ እየሆኑ ያሉት። እኛ የምንከተለው የትግል ስልት ሊከፋፍለን አይገባም። ዛሬ በጠመንጃ የሚታገለውን ተገዶ ነው በጠመንጃ እንዲታገል የተደረገው እንጂ ድርጊቶች ጦርነት ፈልገው እሱን ብቻ መርጠው አይደለም። እያንዳንዱ ድርጊት እንዲከተል የተገደደው የትግል መልክ በወያኔ ሁኔታ ያስፈጠረ ነው። ማንም ሰው በዛች ሀገር ውስጥ ማንም ድርጅት ሰላማዊና ዴሞክራሲያዊ በሆነ መንገድ እንዲሳተፍ እድል የነሳው የወያኔ አምባገነን አገዛዝ ነው። ስለዚህ ፍትሀዊ ነው ሁሉም ዝግጅቶች የሚያደረጉት የትግል መልክ የሚል አቋም ነው ያለን እና የተለያየ የትግል መልክ ላይ መሳተፍም እንደሚከበር ተስማምተናል። ዋናው ስምነታችን ይሄን በተለያየ መልክ የሚካሄደውን ጸረ ወያኔ ያገዛት ትግል ማስተባበር አለብን። አስተባብረን ትጋችን አስተባብረን አንድ ሀይል ሆነን እንታገል የሚለው ነው። ዶክተር በያን እርሶ መቼም የበሰሉ የፖለቲካ ሰው ኖት፣ አዲስ አይደሉም ለፖለቲካው ዓለም፣ ብዙ ልምድ ያለት ኖት። አብረውት የሚሰሩትም ሰዎች እንደዛው ናቸው እና አሁን እንደነገሩኝ በማንኛውም አመቺ በሆነው መንገድ ሁሉ የመንቀሳቀስ ሀሳብ እንዳላችሁ ነው የገባኝ። እርስዎ ሲመለከቱት በአንድ ግንባር ወይም በአንድ የተባበረ ህብረት ወይም ኃይል ምንም ልትሉ ትችላላችሁ። እናንተ ይህንን የምትሰባሰቡበትን መንገድ መስመር፣ ግን በአንድ መስመር ላይ ሆኖ ሁለት የትግል ስልቶችን ቀላቅሎ መታገል ይቻላል ብለው ያምናሉ? እንደ ፖለቲካ ሰው መቻል አለበት ነው። ቅድም እንደጠቀስኩት የሁሉም ድርጊቶች ፍላጎት ሰላማዊና ዲሞክራሲያዊ በሆነ መንገድ የፖለቲካ ፕሮግራማቸውን ተግባራዊ ማድረግ ነው። በኢትዮጵያ ነባራዊ ሁኔታ በወያኔ አገዛዝ ምክንያት ድርጊቶች ይህንን ማድረግ ስላልቻሉ ወደ ተለያየ ትግል ስልት ገብተዋል። ይህንን መቀበል አለብን የሚል ስምለና ደረስ ነው። ዛሬ ያደረግነው ስምምነት ትልቁ አንኳር መርሆ የምንከተለው የትግል መልክ እንዳንተባበር እንቅፋት መሆን የለበትም የሚል ነው። ይሄ ይቻላል ይቻላል ብለናል። ይሄንን በተግባር በተግባር እናሳያለን። በዚህ በፕሬስ ሪሊዛቸው ውስጥ እንደገለጽ ነው የወያኔ መንግሥት ነው ሰላማዊ ትግልን እድል የነሳው። ወያኔዎች የእስካሁኑ ተሞክሯቸውን የእስካሁኑን ደረቅ አቋማቸውን ቀይረው ለሰላም ትግል፣ ለዲሞክራሲያዊ ትግል እድል ከከፈቱ አሁንም አልመሸም የሚል አቋም ነው የጠቀስ ነው እና ይሄ ጥሪ ለሰላም ትግል ቅድማ የመስለት ጥሪና ግዴታ፣ ወያኔ ኳስ ሜዳ ነው ያለው። ሌላውን ግን እንደ ፍትህ ጥያቄ፣ ራሱንም ለመከላከል ሆነ ለአቃዴ ፖለቲካ ግብ በሆነው ትግል መልክ መታገል ጀስትፋይብል ነው። እኛ በተለያየ የትግል በተለይ ለምሳሌ በታጠቀ የትግል መልክ ላይ ያለ ሪዘርቬሽን ለምን በዚህ ትግል ተካሄደ ሳይሆን ምናልባት ውጤቱ ላይ ነው እና አሁን እሱን አናይም። ሁላችንም ህዝብንም አሳትፈን በማንኛውም መልክ እንታገል፣ ትግላችን እናስተባብር የሚለው የስምምነታችን አንኳር መርር ይቻላል ይቻላል። ከመካከላችሁ ከኢትዮጵያ መንግስት ጋር ለመስራትም ፈቃደኝነት የነበራቸው እንደነበሩ የሞከሩም እንደነበሩ አስታውሳለሁ እና ለመሆኑ በዚህ በአሁኑ ሀሳባችሁ ከኢትዮጵያ መንግስት ጋር በሰላም የመስራት፣ የመነጋገር፣ የመደራደር ሀሳቦች፣ ግብዣዎች አሏችሁ? እኛ የነበረን ኦሮሞ ዲሞክራቲክ ግንባር ከኢትዮጵያ መንግስት ጋር እንሰራለን ሳይሆን የነበረን አቋም በኢትዮጵያ ውስጥ ተመልሰን ሰላማዊና ዲሞክራሲያዊ በሆነ መንገድ እንታገላለን የሚል ነበር። እሱን ማለት ፈልጌ ነው። አዎ፣ እሱን ይሄንን እድል የነፈገን ወያኔ ነው። ማንኛውንም ነፃ ድርጅት በአገሪቱ ውስጥ እንዲንቀሳቀስ እየፈቀደ አይደለም ወያኔ። ያ ጥረት ከሽፏል። አሁን ይሄ ህብረት እንደ መርህ ይሄ መንግስት ለሁሉም ድርጊቶች ለስብራችንም ጨምሮ የሰላም ንግብ ጎዳና ተከፈተ፣ እኛ ያንን አንዘጋም የሚል አቋም ወስድናል። ሰላሙ በር ተከፍቷል የሚል አቋም የለንም። የአሁኑ ፎከሳችን ብሉን ወደ ማጠናከሩ ማምራት ነው። በእነዚህ በእናንተ ድርጅቶች ስምምነት ውስጥ ባላችሁ ድርጅቶች ከስማቸው ሳይቀር ነጻነት ጎልቶ ነው የሚታየው። የእርሶም ድርጅት የኦሮሞ ዴሞክራሲያዊ ግንባርም ቢሆን ለነጻነት ጉዳይ ትኩረት እንደሚሰጥ ነው የሚናገረው እና በተለይ ደግሞ ፍሮንት ኦፍ ኢንዲፔንደንስ ኦፍ ኦሮሚያ የሚባለውን ደግሞ ድርጅት ስንመለከት ደግሞ ትርጉሙ ትንሽ ሰፋ ያለ ነው። ከመደበኛው የመብቶች ጉዳይም ወጣ ሰፋ ያለ ይመስላል እና ነጻነት ስትሉ በአጠቃላይ ምን ማለታችሁ ነው ዶክተር በያን በዚህ ስምምነት መሰረት ዛሬ የነጻነት ትግል ስንል ሕዝባችንን ከወያኔ አምባገነን ጨቋኝ አገዛዝ፣ ከወያኔ ብዝበዛ ነጻ ወጥቶ ሕዝቡን የፖለቲካ ስልጣን አስጨብጦ የሀገሩ ባለቤት ማድረግ ነው። እነኚህ ድርጊቶች የተለያየ ፕሮግራሞች አሉ። ቅድም እንዳልከው የተለያዩ ፕሮግራሞች አሉን። እነኚህን ልዩነቶች አክብረን እነህ ልዩነቶቻችን በህዝብ ዳኝነት እንዲፈቱ የሚል አቋም ላይ የደረስ ነው። ህዝብ እንዲወስን እናደርጋለን። ሁሉም ሀሳቦች የኦሮሞ ታጋዮች ሀሳቦች ናቸው። ያሉንን ልዩነቶች ህዝብ ይሄንን መወሰን የሚችልበት ደረጃ ሲደርስ ድረስ አቆይተን ህዝቡን ከዚህ ጨቋኝ አገዛዝ እናላቀው፣ ነፃ እናውጣው። ከዛ በኋላ ያሉንን የፖለቲካ ስትራቴጂ ልዩነቶች በህዝብ ዳኝነት እንዲፈቱ እናድርግ፣ ሁላችንም የህዝብን ውሳኔ ደግሞ እናክብር የሚል አቋም ነው የወሰንነው እና የተስማማ ነው። መቼም ህዝብ ይወስናል ስትሉ በትክክል ነው። መጨረሻ ላይ ውሳኔው የህዝብ ነው የሚሆነው በምንም መንገድ ቢሆን የፖለቲካ ድርጅቶች የየራሳቸው ፕሮግራም እምነት አላቸው። ያንን እምነትና ፕሮግራሞቻቸውን ይዘው ነው ወደ ህዝብ የሚሄዱት፣ የሚቀሰቅሱት፣ የሚያስተምሩት እና የኔን አስተሳሰብ ደግፍ የሚሉት። በአጠቃላይ በአብዛኛው ጎልቶ እንደሚታየው በዚህ በእናንተ ስምምነት ወይም በእናንተ ድርጅቶች ውስጥ ኢትዮጵያ የምትባል ሀገር ላይ ያላችሁ አቋም ምንድን ነው? በእኛ ስምምነት የወያኔ ጨቋኝ አገዛዝ ከወደቀ በኋላ ሁሉ አቀፍ የሽግግር መንግስት እንደሚመሰረት ስምታችን ያሳያል። ይሄ የሽግግር መንግስት ሁሉን ያቀፈ ሰብአዊና ዴሞክራሲያዊ ምህሮች ላይ የተመሰረተ እንደሚሆን ስምታችን ይገልጻል እና ይሄ የሚመሰረተው የሽግግር መንግስት የኢትዮጵያ መንግስት ነው ማለት ነው እና ይሄ ነው የኛ ስምምነት። ቅድም እንደተጠቀስከው የተለያዩ የፖለቲካ ፕሮግራም ያላቸው ድርጊቶች ያንን ፕሮግራም የመከተል መብታቸው እየተከበረ ነው። ግን የሁሉም የፖለቲካ ድርጅት የፖለቲካ መስመር በህዝብ ይሁንታ ወይ ተቀባይነት ያገኛል ወይ ህዝብ አይቀበለውም ማለት ነው እና ዋናው የተስማማንበት ዴሞክራሲያዊ መርህ የህዝብ ውሳኔ ማክበሩ የሚለው ላይ ነው እና የህዝብ ውሳኔ አንድ ድርጅት ከሚከተለው የፖለቲካ ፕሮግራምም የሚጻረርም ቢሆን እናከብራለን የሚል ነው። እንደዚህ ነው። ይሄን ጉዳይ ያየ ነው። ዶክተር በያና ሶባ፣ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው። እኔም በጣም አመሰግናለሁ። ደህና ዋልልኝ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ለአራት ሰዓት ሩብ ጉዳይ ነው። በስቱዲዮችን ሰዓት አቆጣጠር በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን ስርጭት ነው የምትከታተሉት። የፕሬስ ነፃነት በኢትዮጵያና በኤርትራ የዓለም የፕረስ ነፃነት ቀን ዛሬ ሲከበር ኢትዮጵያና ኤርትራ ምንም እንኳን የጋዜጠኞች አያያዛቸው ቢለያይም አፋኝ መንግስታት ናቸው ተብሏል። የዓለም ፕረስ ነፃነት ቀን ከመከበሩ አስቀድሞ የጋዜጠኞች ይዞታና የመገናኛ ብዙሀን ነፃነት ሁኔታ የሚያሳስባቸው የመብቶችና የጋዜጠኞች ደህንነት ተሟጋጅ ድርጅቶች የተለያዩ ዘገባዎችን አውጥተዋል። በኢትዮጵያና በኤርትራ ያለውን ሁኔታ ሄኖክ ሰማግዜርና ሳሌም ሰሎሞን በሚከተለው ዘገባ ይዳስሳሉ። ኤርትራዊው ጋዜጠኛ ስዩም ጸሐዬ በአፍሪካ ለረጅም ጊዜ ከታሰሩ ጋዜጠኞች አንዱ ነው። 14 ዓመታት 226 ቀናትና ከ15 ሰዓታት በላይ እስካሁን ቤተሰብ ሳይጠይቀው በእስር ቆይቷል። በሕይወት መኖሩን የሚያውቅ ማንም ሰው የለም። የእህቱ ልጅ 19 ጠኛ ዓመቷ ቨነሳ በረኸ የኤርትራን ቴሌቪዥን ከመሠረቱት አንዱ እንደሆነ የምትናገረው አጎቷ ስዩም ጸሐዬን ሥቃይና ሰቆቃ በማስታወስ እርሱና ሌሎች ኤርትራዊ ጋዜጠኞች እንዲፈቱ በድረገጽ ዘመቻ በመጠየቅ ላይ ትገኛለች። የሰጡን ማብራሪያ የለም። ፍርድ ቤት አልሄደ። ከቤቱ ሲወስዱት እንኳን ለምን እንደሚታሰር አልተገለጸለትም። የት እንዳለ አያውቁም። በሕይወት መኖሩንም አያውቁም። በተለይ ደግሞ ቅርብ የቤተሰቡ አባላትም ምንም መረጃ የላቸውም። ልጆቹም ባለቤቱም አባታቸው የት እንደሚገኝ አያውቁም። በጣም አሳዛኝ ሁኔታም ይህ ነው። አሰቃቂ ሁኔታ ነው። ኢትዮጵያዊው ጋዜጠኛ እስክንድር ነጋ ደግሞ ከምርጫ 97 ጀምሮ ለዓመታት ሲታሰርና ሲፈታ መልሶ ሲታሰር ቆይቷል። በአሁኑ ወቅት በፍርድ ቤት ጥፋተኛ በተባለበት የሽብር ወንጀል የተፈረደበትን የ18 ዓመታት እስራት አራተኛ ዓመት ይዟል። እነዚህ ሁለት ጋዜጠኞች በሀገራቸውም ሆነ በዓለም ዙሪያ ብቸኞች አይደሉም። በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሃን ነጻነት ባልተጠበቀባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው ሀገሮች ይኖራሉ። በዓለም ዙሪያ ላለፉት 12 ዓመታት የመገናኛ ብዙሃን ነፃነት ያለማቋረጥ ማሽቆልቆሉን ባለፈው ሳምንት በዋሽንግተን ዲሲ በፍሪደም ሃውስ ይፋ የሆነ ጥናት ጠቁሟል። በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ የአፍሪካ አጥኚ ክሊያ ካን ስራይበር ሁኔታውን ሲያስረዱ ዋናው የችግሩ መንስኤ በጋዜጠኞች ላይ የሚደረገው ያለአግባብ የሰውነት ቅጣት በዓለማችን በብዛት ይታያል። በተለይም በላቲን አሜሪካና በመካከለኛው ምስራቅ ሀገሮች ተስፋፍቶ ይታያል። ይህ ከሕግ ውጭ የሆነ በጋዜጠኞች ላይ የሚደርሰው ቅጣት ከጊዜ ወደ ጊዜ እየረቀቀና በጋዜጠኛ ሕይወትም ሆነ ስራ ላይ ተጽዕኖ እያሳደረ ይገኛል። አሁን እኛ በመስራት ላይ ያለነው በግል የሚዲያ ስራ ላይ ያለውን ጫና በተለይም በኢኮኖሚና በፖለቲካ ላይ ያለውን ቁጥጥር ነው። ከጊዜ ወደ ጊዜ የመገናኛ ብዙሀን ነጻነትን ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ሆነዋል። በዚህ ሳምንት ይፋ የሆኑ ዘገባዎችም የሚያስረዱት ይህንኑ ነው። የፍሪደም ሀውስዋ ጀነፈር ደናም ለዝግጅት ክፍላችን በሰጡት ቃል ኢትዮጵያና ኤርትራ በዓለም የመገናኛ ብዙሃን ነጻነት ሰንጠረዦች ስማቸው በበጎ የማይነሳበትም ምክንያት አስረድተዋል። ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ ዓመታት ታስረው ይገኛሉ። የነፃ የመገናኛ ብዙሃንን መብት የሚጠብቅና የሚያከብር ሕግ በወረቀት ቢኖርም በተግባር ላይ ሲውል አይታይም። ኤርትራ በአፍሪካ እንደዚሁም በዓለም ዙሪያ የከፋ የመገናኛ ብዙሃን ነፃነት ይዞታ የሚታይባት ሀገር እንደሆነች ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ እንደዚሁም ሌሎች ጥናቶች ይጠቁማሉ። የኤርትራ መንግስት የመገናኛ ብዙሃን በውጭ እርዳታ እንዲቋቋሙ እንደማይፈልግ በመግለጽ በተደጋጋሚ የሚሰጠው ምላሽ የአርኤስኤፍ አጥኚ ክሌያ ካንስራይበር መመጻደቅ ብለውታል። የኤርትራ መንግስት እንደዚህ አይነት ገደብ ሲጠቀሙ አያምርባቸውም። ምክንያቱም ከአውሮፓ ህብረት ሚሊዮኖች በየአመቱ ገንዘብ እየተቀበሉ መንግስቱ በስልጣን ላይ ያቆያሉ። በሀገራዊ ወታደራዊ አገልግሎት ምክንያት በወጣቱም ዋለን ዋይ በወጣቱ ላይም ዋለን ዋይ ስለማያፈሱ ምንም ለውጥ ሊያመጡ አልቻሉም። ይህን እንደ ምክንያት ነው የሚጠቀሙበት ጋዜጠኞች በነጻነት ለመስራት እንዳይችሉ ለማድረግ ሆን ተብሎ የሚደረግም ነው። የኤርትራን ኢኮኖሚ ግምት ውስጥ ስናስገባ ማንም ሰው ራሱን ችሎ ሰርቶ ነጻ የመገናኛ ብዙሃንን መፍጠር የሚችልበት ሁኔታ የለም። በኒውዮርክ መሠረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ ባለፈው ሳምንት ባወጣው የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን፣ ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሦስተኛ፣ ኢትዮጵያ ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮርትኒ ራዴክ የሲፒጄ የመብት ሞጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዥ ላይ ግንባር ቀደም የሆኑባቸውን ምክንያቶች ሲያስረዱ ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። የኢንተርኔት ገደብ በማስፈራቸውና ነፃ የመገናኛ ብዙሃን ባለመኖራቸውም ጭምር ነው እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሳምንቱ መጨረሻ ባወጣው መግለጫ የኢትዮጵያ መንግስት የጸረ ሽብር ህጉን በመጠቀም ጋዜጠኞችና የፖለቲካ ተቃዋሚዎችን በስፋት ማሰሩ እንዳሳሰበው አስታውቋል። የኢትዮጵያ የጸረ ሽብር ህግ ይላሉ፣ የድንበር የለሽ ጋዜጠኞች ቡድን አጥኚ ክሊያ ካን ስራይበር በጥቅል የመብትና የፖለቲካ አፈና መሳሪያ እንዲሆን ደካማ የፍትህ ተቋማትና ጠንካራ የፖለቲካ ፈቃድና ጣልቃ ገብነት ይፈቅዳል ይላሉ። መቃወምሽ በታወቀበት ፍጥነት ወይም ስለ አንድ መንግስት ስለሚቃወም ነገር በዘገብሽበት ፍጥነት በአሸባሪነት ወንጀል ተጠያቂ ያደርጉሻል። በመቀጠልም ከባድ የወንጀል ክሱ ይቀጥላል። በወንጀለኝነት በመከሰስ ብቻ አያበቃም። በተከሳሽ አካባቢ የነበሩትን ሰላማዊ ሰዎችንም ሁሉ ይነካል። መደበኛ የሆኑ የመገናኛ ብዙኃን ስርጭቶችን ማለትም የሬዲዮና ቴሌቪዥን ሞገዶችን በማፈን የሚወቀሱት እንደ ኢትዮጵያ ያሉ መንግስታት በድረ ገጽም ጭምር የስለላ መረጃዎችን በመልቀቅና ገጾችን በመዝጋት በተደጋጋሚ ይወቀሳሉ። ክብራትና ክቡራን አሁን ጥቂት ሙዚቃ እንጋብዛችሁ። አለሜ ጌታቸው ዋሸሁንዴ በተትረፈረፈ ሞልቶ በፈሰሰ ላንችና ለኑሮን እንዲያውስ ማነሰ በተሰጠኝ ይጸጣ ከላይ ባገኘሺው ጨመረሽ ጨመረ ፍቄና አባባስ አብሺው አብሺው አባብሺው ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። አሁን የስፖርት ዜና አለን። ወደ እንግሊዝ ነው የምንሄደው። የውድድር ዓመቱ ሲጀመር እጅግ ዝቅተኛ ግምት የተሰጠው ለወራጅነትም የታጨው ሌስተር ሲቲ የእንግሊዝ ፕሪምየር ሊግ ሻምፒዮን ሆነ። ብዙዎችን አስደንቋል። ደጋፊዎቹን አስፈንድቋል። ከአምስት ሺህ እድሎች እኮ በአንድ ብቻ ነበረ ሊያልፍ ይችላል ተብሎ ታስቦ የነበረው በመጀመሪያ ላይ። ሌስተር ሻምፒዮን መሆኑን ያረጋገጠው ፕሬምየር ሊጉ ሊጠናቀቅ ሁለት ጨዋታዎች እየቀሩት ትናንት፣ ቶተንሃምና ቼልሲ በዱላ በግብግብ ሁለት ለሁለት ከተለያዩ በኋላ ነው። እስክንድር ፍሬው ተከታዩን አጠር ያለ ዘገባ ከአዲስ አበባ ልኳል። ዝነኛው እንግሊዛዊ ኮሜንታተር ፒተር ድሩሪ የሌስተርን ሻምፒዮንነት ለመግለጽ ቃላት አልበቁትም። በመጨረሻዎቹ ሳምንታት የሌስተር ብቸኛ ተቀናቃኝ ሆኖ የዘለቀው ቶተናም ሆትስፐር ትናንት ማሸነፍ አለመቻሉና ከቼልሲ ጋር ሁለት ለሁለት መለያየቱ ነው የሌስተር ሲቲን ሻምፒዮንነት ያረጋገጠው። የዚህን ጨዋታ መጠናቀቅ የሚያበስረው ፊሽካ ሲነፋ ታዲያ የፒተር አድናቆት ወደር አልነበረውም። ዓለም አይኑን ከፍቶ በአድናቆት እንደቀረ፣ እንደተደሰተ፣ እንደተደናገረ። አረ እንዴት ይህ ሊሆን ቻለ? ሌስተር በሌሉበት ሻምፒዮን ሆኑ። አምና ውድድሩን ባሸነፈው ቡድን የተሳካ የሚባል ርክክብ የተካሄደበት ምሽት ከተሳታፊዎቹ ሀያ ክለቦች የመጨረሻውን ደረጃ ይዘው የሚያጠናቀቁት ሶስቱ በሚሰናበቱበትና ወደ ታችኛው ዲቪዚዮን በሚወርዱበት የእንግሊዝ ፕሪምየር ሊግ ሌስተርም የታጨው ለዚህ ነበር። ባለፈው ዓመት ውድድር ለጥቂት ከወራጅነት ማምለጡ ለዚህ ዋነኛው ምክንያት ነው። እናም ሌስተር ሲቲ ይወርዳል እንጂ ሻምፒዮን ይሆናል ያላልነበረም። በታሪኩም አድርጎት አያውቅም። ሌስተር ሻምፒዮን ይሆናል ከሚለው ይልቅ ሌዲ ዘንጋጋ ቀጣዩ የአሜሪካ ፕሬዝዳንት ትሆናለች የሚለው ይበልጥ ይታመናል ብሏል፣ የሲኤንኤኑ ዶን ሪድል። ለሌስተር ሻምፒዮንነት የተሰጠው ግምት ኤልቪስ በህይወት ይመለሳል ከሚለውም ያነሰ ነበር ያለው ደግሞ ቢቢሲ ነው። ባለፈው ታሪኩና በያዛቸው ተጫዋቾች ዋጋ እዚህ ግባ የማይባለው ሌስተር ግን ግምቶችን ሁሉ ጥሶ ለስኬት በቅቷል። የሲኤንኤኑ ዶን ሪድል ይህንኑን ያብራራው ህልሞች እውን ይሆናሉ፣ አፈታሪኮች ይፈጠራሉ። ከተገመተውና ከታሰበው ውጪ ከትላልቆቹ ቡድኖች አንጻር ሲታይ እጅግ አነስተኛ መጠንና ዋጋ ያለው የተጫዋቾች ስብስብ ይዞ ሁሉንም ረታቸው ነው ያለው። የትናንቱ ጨዋታ ሲካሄድ የ96 ዓመቷን እናታቸውን ልደት ለማክበር ከሄዱበት አገራቸው እየተመለሱ የነበሩት ጣሊያናዊው የቡድኑ አሰልጣኝ ክላውዲዮ ራኔሪም አድናቆት እየተቸራቸው ነው። ስለ ቡድኑ ሻምፒዮንነት የሚሰጡ አስተያየቶችን በዝተዋል። ጠንክረው ሰርተዋል፣ ይገባቸዋል ያሉት የሩዋንዳው ፕሬዝዳንት ፖል ካጋሜ ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን የዜና ማጠቃለያ እናነባለን። የናይጄሪያ ምክትል ፕሬዚደንት የቀድሞ የሀገሪቱ መንግሥት በተጭበረበረ መሳሪያ ግዢ በኩል 15 ቢሊዮን ዶላር የሚሆነውን የሕዝብ ገንዘብ ዘርፏል ይላሉ። ምክትል ፕሬዚደንት የሚ ኦሲ ባንጆ ገንዘቡ በቀድሞ የፕሬዚደንት ጉድላክ ጆናታን አስተዳደር ወቅት የተሰረቀው ከጸጥታ ጥበቃ መሳሪያ ወጪ ጋር በተያያዘ የሙስና ተግባር ምክንያት ነው ሲሉ ዛሬ ተናግረዋል። የኬንያ ቀይ መስቀል ማህበር በተደረመሰው ህንፃ በህይወት የተገኘችው ህፃን አባትንም እንዳገኘ ተዘግቧል። ህፃኗ ከተደረመሰ ከሶስት ቀናት በላይ ካለፈው በኋላ ነው የተገኘችው። አባትየው ህፃኗ የስድስት ወራት ዕድሜ ልጃቸው መሆኗን ገልጸዋል። ህፃኗ ወደ ናይሮቢ ሆስፒታል እንደተወሰደች ከሰውነቷ ውሃና ፈሳሽ እጥረት በስተቀር ጉዳት እንዳልደረሰባት ቀይ መስቀል ገልጿል። የምዕራብ አፍሪቃ የባህር ላይ ወንበዴዎች የክልላዊ የባህር ኃይሎች ወንጀላቸውን በመከላከል ተግባር ስኬታማ በመሆናቸው ወደ ጠለፋ ወንጀል እንደተሸጋገሩ ጸረ የባህር ኃይል ውንብድና የሆነው ቡድን ያወጣው ዘገባ ዛሬ ገልጿል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሌፖ ሶሪያ በመንግሥት ኃይሎችና በአማጽያን መካከል የሚካሄደውን ውጊያ ለማቆም በሰዓታት ጊዜ ውስጥ የተኩስ ማቆም ስምምነት ሊደረግ ይችላል ሲሉ ዛሬ ተናግረዋል። ዛሬ ቢያንስ 14 ሰዎች እንደተገደሉ ተዘግቧል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታቸውን ያዳኝ ፍስሃዬና እኔም ሶሎሞን አባትነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሩ።